በምስራቅ አፍሪካ የሚገኙ ሀገሮች በፖለቲካ ነውጥ፣ በድርቅ፣ በሙስና በመሳሰሉት የተደፈቁበት መሆኑ እየተገለጸ ያለ ነው። ለቀጣናው በይነመንግስታት ለኢጋድ አባል ሀገሮች የሚበጀው የፌዴራሊዝም አወቃቀር እንደሆነ እና በቅድሚያም በፊስካል እና በምጣኔ ሀብታዊ ዘርፎች ይሆናል በማለት ባለሙያዎቹ ጥናታዊ ጽሑፎቻቸውን ይፋ አድርገዋል። በቅድሚያም በገንዘብ ተቋማቱ ቀጥሎም እንደ አማራጭ የፌዴራሊዝም አወቃቀር ስርዓት ነው የሚሉት ባለሙያው ዶክተር ሰለሞን ንጉሴ ናቸው። ከጀርመን ልንቀስም የሚያስችለን ተሞክሮች አሉ። በስዊዘርላንድ እንዲሁም በፍትህ የጠቅላይ ፍርድ ቤት አሰራር የህዝብ ተወካዮች አባል በዚያች በካንቶን የተዋቀረች ሀገር ወዘተረፈ። የፍትህ አሰጣጥን በሚመለከት ለምሳሌ በኬንያ የተሰጠ የፍርድ አካሄድ አለ። ይህንን መሰል ምሳሌዎች አሉ። የሀገሪቱን ሀብት በመንግስት ደረጃ ፍትሐዊ በሆነ አሰራር የማከፋፈል ስርዓት ማለት ነው። እነዚህን መሰረተ ሀሳቦች ወደ ተግባር ለመቀየር ከስር መሰረቱ ማጽዳት አስፈላጊ ይሆናል በማለት እንደ አርያነት የቀድሞ በሶማሊያ የህገ መንግስቱ አርቃቂ የነበሩት በአሁኑ ጊዜ በዚያችው ሀገር የፌዴራሊዝም ማወቃቀር ሂደት ፕሬዚዳንት አብዱራህማን ሆሽ ጅብሪል ናቸው። ለዚህ ተግባራዊ እንዲሆን የፋይናንስ አቅምን ማጎልበትና ሙስናን መዋጋት አስፈላጊ ይሆናል። ወደ አባል ሀገራት ዞር ስንል በሙስና የተደፈቁ ባለስልጣናት አሉና ነው። በእነዚህ ጉዳዮች ላይ መስራት ይጠበቅብናል። አሁን ባለንበት ዘመን ፌዴራሊዝም እየሰራ የሚገኘው በካናዳ፣ በስዊዘርላንድ፣ በጀርመን በእነዚህ ሀብታም ሀገሮች ሲሆን በሰላምና በእርጋታ ማዋቀሩን ዘርግተዋል። በኢጋድ አባል ሀገሮች የፌዴራሊዝም ማወቃቀር ጋሬጣ የሆኑባቸውን ችግሮች በሚመለከት በአፍሪካ ቀንድ የመጣኔ ሀብታዊ እና የማህበረሰብ ጥናት ተቋም ዳይሬክተር ዶክተር ሀይሉ ክብረት በበኩላቸው አገሮቹ ምን ይማራሉ? ምንድን ነው ያለባቸው ችግር? ኤክስፒሪየንሱ ምን ይመስላል? ሌሎቹ ሀገሮች በተለያዩ የፌዴራል ስቴቶች አሉ። ከካናዳ ጀምሮ ቤልጅየም፣ ጀርመን፣ መአት ሀገሮች መጥቀስ ይቻላል። እነኛ ሀገሮች እንዴት ነው ራሳቸውን ያዋቀሩት ፌዴራሊዝሙን? ከእነሱ ምን መማር እንችላለን የሚለውን ለማጠናከር የፌዴራሊዝም አንዱ ዋና ዓላማው ዳይቨርሲቲን ወይም ብዝሃነትን ማስተናገድ ነው። የሚታዩ ችግሮችን በተስተካከለ መልኩ ያለባቸውንም ችግሮች ለማስተካከል የሚረዳ መልኩ ነው እንግዲህ የሚታየው ችግር ምንድን ነው? በአንድ በኩል በትክክለኛው በተግባር ላይ ባለመዋሉ ሰዎች በትክክለኛው ያለውን ሪስፖንሲቢሊቲ የተለያየ በክልልም ይሁን በፌዴራልም ይሁን ያሉትን እነኚህን በትክክል ካለመረዳት የሚመጡ ችግሮች ናቸው። እነኚህ ኢንስተቢሊቲ እየታዩ ያሉት ፌዴራሊዝሙ ያግዛል እንጂ አያባብስም። የሚያባብሰው መቼ ነው? በትክክል ሳይውል ሲቀር ሰዎች ሳይገባቸው ሲቀር ወይም ደግሞ በጠቅላላው እንዲህ አይነቱን አወቃቀር አይጥመንም ብለው ሲቃወሙ ብቻ ነው። እነኝህ ችግሮች ሊያመጣ የሚችለው ብዝሀነት ከሌለ፣ ኢንስተቢሊቲ ከሌለ፣ ዲስትሪቢሽኑ ላይ ችግር ከሌለ ፌዴራሊዝም የማያስፈልግ ውህደት አለና እነኝን ችግሮች ለማቃለል ነው ከመጀመሪያውም ቢሆን ይህንን ስርዓት የሚዋቀረው። ጌታቸው ተድላ ኃይሌ ጊዮርጊስ ለዶቸቨደ ራዲዮ ከአዲስ አበባ